ኢትዮጵያ ውስጥ መንግስት እንዳለው የአማራ ክልል የመፈንቅለ መንግስት ሙከራ ተደርጎ ከሽፏል። በዚህ የመፈንቅለ መንግስት ሙከራና ሙከራውን ለማክሸፍ በተወሰዱ የኃይል እርምጃዎች የክልሉ መስተዳድር ርዕሰ መስተዳድር እና አንድ ሌላ ቢያንስ አንድ ሌላ ከፍተኛ ባለስልጣን ተገለዋል። አዲስ አበባ ውስጥም አሁን ከመንግስት እንዳረጋገጥ ነው ከባህር ዳሩ የመፈንቅለ መንግስት ሙከራ ጋር የተያያዘ ነው በተባለ ጥቃት የኢትዮጵያ ጠቅላይ ኤታማጆር ሹም እና አንድ በጡረታ ተገለው የነበሩ ጄኔራል ተገለዋል። ይሄ ማለት ለጠቅላይ ሚኒስትር አብይ አህመድ መንግስት ምን ማለት ነው? ጸጥታውን አልተቆጣጠረም ማለት ነው። ምናልባት ጠቅላይ ሚኒስትሩን ተከትለው ለውጥ እናራምዳለን የሚሉ ኃይላት መካከል አንድነት የለም ማለት ነው። ምን ማለት ነው? እስቲ በአጭሩ ይንገሩን። እጅግ በጣም የሚያሳዝን ክስተት ነው። በቅድሚያ ሕይወታቸው አልፏል የተባሉ ሰዎች እጅግ በጣም በተወሰነ ደረጃ ለውጡን በሚችሉት አቅም በተለያየ አግባብ ተገቢ ነው ብለው ባሰቡት አቅጣጫ እርምጃ ለመውሰድ ጥረት እያደረጉ የነበሩ ሰዎች እንደሆኑ ይገመታል። ለማንኛውም ግን እንደ ዶክተር አብይ ትራንዚሽናል ሽግግር መንግስቱን እንደሚመራ መንግስት አንድ ግልጽ የሆነ ችግር መኖሩን አመላካች የሚሆን ይመስለኛል። ያ ምንድን ነው? ከቲፒኤልኤፍ የበላይነት ስር የነበረው የኢፒአርዲኤፍ አደረጃጀት አሁን ወደ ኦፒዲዮ አስተዳደር ሽግግር ባደረገበት ወቅት አብሮ መለወጥ የነበረባቸው ወይንም መለወጥ ይገባቸው ከነበረበት ካሰብንበት ፍጥነት ሞሜንተም አኳያ አብሮ ሊሄድ ያልቻል አንድ ክፍተት መኖሩ የሚያሳይ ነው። ይህ ምንድነው? ለውጡ ከላይ ወደ ታች መውረድ አለመቻሉን በግልጽ የሚያሳይ ነው። ኦልሞስት አሁን አንድ አመት አልፎታል፣ አሁን የአብይ መንግስት ስልጣን ላይ ከወጣ ማለት ነው። ለውጡን አቀጣጥሎ ስልጣን ከያዘው የተወሰኑ ጥቂት ግለሰቦች ምናልባትም ብዙ ጊዜ የስማቸው ሪሳይክል በተለያየ ሚዲያዎች፣ ሶሻል ሚዲያን ጨምሮ። ሪሳይክል እየተደረጉ ያሉት ዶክተር አብይ አህመድ አለ ለማ አለ ደጉና ደመቀ ናቸው። ብዙ ስማቸው በስፋት የሚነሳው ከነሱ ጋር ግን ተያይዞ በተለይ መካከለኛውና እታች ያለው አመራር ድረስ ይሄ የለውጡ አስፈላጊነት ላይ አንድ ሁለት ደግሞ የለውጡ ብቻ አስፈላጊነትን ብቻም ሳይሆን ቀደም ሲል የነበረው ስርዓት አካሄድ የህዝብ ለህዝብ ግንኙነት ሊሆን ይችላል የአስተዳደር ስርዓት ሊሆን ይችላል ክፍተት እንዳለበት በማመን የለውጡ አካል ሆኖ የመቀጠል ጉዳይ ላይ ክፍተት መኖሩን በግልጽ የሚያሳይ መሆኑን መገንዘብ እንችላለን ብዬ አስባለሁ እና በአጭሩ ምናልባት ይሄ የአብይን ስርዓት አሁን ያለውን ትራንዚሽናል አድሚኒስትሬሽን ውስጥ ያሉትን ሰዎች በሶስት ከፍለን እናያቸው እንችላለን። አንደኛው ለውጡን የሚፈልግ ከልቡ አምኖበት እርምጃዎች እየወሰደ ይብዛም ይነስም ለውጡን ለማስቀጠል ጥረት እያደረገ ያለ ግሩፕ አለ። ይህ በዋናነት ኢሊቱ ነው፣ ፖለቲካል ኢሊቱ ነው። በሁለተኛ ደረጃ ደግሞ መካከለኛውና እታች ይሄ ከክፍለ ከተማ ቀበሌ፣ ወረዳ ድረስ ወርታች የሚወርድ ወደ ጎጥ ድረስ የሚወርደው ግን ዋናውን የመንግስትን ስራ የሚሰራው የሆነው ግሩፕ ያለበት ነው። ይህ ግሩፕ ፕሮባብሊ ሪላክታንት የሆነ ምናልባትም ብዙዎቹ ያልተለወጡ ቀደም ሲል ከነበረው ስርዓት ጋር አብሮ ሲሰሩ የነበሩ ከኮረፕሽን ከሙስና ጋር ከስራ ሂደት አፈፃፀም ጋር በተያያዘ ከፍተኛ ክፍተቶች ያሉባቸው ሰዎች እና አመራሮች ባሉበት ይብዛ የሚመስል እንደቀጠሉ ነው ያሉት እና ይሄ ሁለተኛው ግሩፕ የዶክተር አብይ አሕመድን የትራንዚሽን የሽግግር ወቅት ከፍተኛ መሰናክል ሆነው እንዳስቸግሩት መገንዘብ ይቻላል። እንግዲህ ሶስተኛ ግሩፕ ይሄ ሪጀክት የሚያደርገው ግሩፕ ነው። ሪጀክሽኒስት የምንለው ይህ ምናልባት ለውጡን ያልተቀበለው ማለት ነው። ለውጡን ያልተቀበለው ይህ ለውጡን ያልተቀበለው ስል ኢፒአርዴፍ ውስጥ በምሳሌ አሁን ይሄ የኮአሊሽኑ የኦሮሞ ዴሞክራሲያዊ ፓርቲ የሚባለው ውስጥ ራሱ የተለያዩ ውዝግቦች እንዳሉ፣ አለመስራቶች እንዳሉ በግልጽ የሚያሳይ ነው እና ይሄ ይሄ ለውጡን ሪጀክት ያደረገው ግሩፕ አሁንም ድረስ ተመጣጣኝ እና ተገቢ የሆነ እርምጃ እንዳልተወሰደበት የምናይበት አግባብ አለ። እንግዲህ አንዱ ይህ ነው። ሁለተኛው እንደ የሕዝባዊ ወያኔ ሓርነት ትግራይ ላለፉት ሀያ ሰባት ሀያ ስምንት ዓመታት ኢትዮጵያን ሲያስተዳድር የቆየ ነው። ነገር ግን ህዝቡ የነበረውን ስሜትና ፍላጎት በግልጽ በማሳየቱ ስልጣን እንዲለቁ ሆነው አሁን የትግራይ ክልልን እያስተዳደሩ ይገኛሉ። ቢሆንም እነሱ አካባቢ የተወሰኑ ፖለቲከኞች፣ የተወሰኑ አክቲቪስቶች ይህንን የለውጥ ሂደት ሙሉ ለሙሉ እንደማይቀበሉት በግልጽ የሚታወቅ ነው። ሰው እያደራጁ አክቲቪዝም ውስጥ እየገቡ ሰውን በማነሳሳት በተለያዩ የብሔረሰቦች መካከል ግጭት እንዲከሰት የጥላቻ ስሜት እንዲነግስ ምክንያት እንደሆኑ ማየት ይቻላል። ሌላኛው ደግሞ ከዚሁ ጋር የሚገናኘው በተለይ ይሄ ለውጡን የተቃወመው ግሩፕ በተለይ አማራ አካባቢ የአማራ ኤትኖ ናሽናሊስት ግሩፖች ከቅርብ ወዲህ በጣም እያቆጠቁጡ መጥተዋል። ይህ ግሩፕ እንደሚታወቀው በተለይ አማራ ከኦሮሞ ጋር ባለው ትስስር ውስጥ፣ አማራ ከትግሬ ሕብረተሰብ ጋር ባለው ትስስር ውስጥ፣ አማራ ውስጥ ባሉ ደግሞ የተለያዩ የተለያየ እምነት የሚያራምዱ ሰዎች መካከል ግጭት እንዲፈጠር አንዳንድ ጊዜም የተለያዩ ፖለቲካል ፓርቲዎች የተለያየ ፕሮግራም አስበው በሚሄዱበት ወቅት እንዲከለከሉ ጥቃት እንዲደርስባቸው ምክንያት እየሆነ መጥቷል እና በአጭሩ በአስተዳደር ደረጃ የአብይ መንግስት አስተዳደር አንድ ውስጡ ራሱ ኮሄረንት የሆነ ነገር የለም። ተቋማዊ ለውጦች ላይ ትልልቅ ክፍተቶች አሉ። የፖሊሲ ለውጥ የለም። ኢፒአርዴፍ እንደ መንግስት ወይንም የኦሮሞ ዲሞክራሲያዊ ፓርቲ የሚባለው ድርጅት አሁን በትራንዚሽን ወቅት ለኢትዮጵያ ይዞ የመጣው ኦሪጂናል የሚባል ትራንስፎርሜቲቭ ሊባል የሚችል ፕላን ኦፍ አክሽን አላመጣም። የዶክተር አብይ አህመድ አንድ በተወሰነ ደረጃ ቅሬታ ፈጥሯል ብዬ የማስበው በተለይ ይሄ የተማረ የሚባለው ሰርክል አካባቢ ብዙ ጊዜ ሪሳይክል ሲደረግ የነበረው ከንሰር ምንድን ነው፣ የፕላን ኦፍ አክሽን ሮድማፕ ይዞ መምጣት አልቻለም የሚል ከንሰር ፈጥሯል። ስለዚህ እነዚህ ነገሮች ሲደማምሩ በአንድ በኩል ሌላው ህብረተሰብ ዘንድ በተለይ የብሄር ፖለቲካን የሚያራምዱ ለሆኑ ግሩፖች የሚፈጥረው ወይም ሴንድ የሚያደርገው ሜሴጅ አለ። ይህ ምንድን ነው? መንግስቱ ኮሄረንት አይደለም። ስቴት ኮሄረንት አይደለም። ስትሮንግ አይደለም። ፕሮብሌሞችን አድሬስ እያደረገ አይደለም። ችግሮችን ለመፍታት ዝግጁ አይደለም፣ ወይም አቅም እጥረት አለበት የሚል ስሜት ፈጥሯል። ይህ ደግሞ እንግዲህ በተለያየ አቅጣጫ እንዳየ ነው። የተለያዩ የልክ ዘመነ መስራትን በሚመስል አደረጃጀት ሰዎችን እያደራጁ ፖለቲካዊ ዓላማ ባለው አግባብ እንቅስቃሴ ሲጀመር ይታያል። እንደምናውቀው የዶክተር አብይ አህመድ መንግስት ስልጣን ከያዘ ወዲህ በየአካባቢው የምናየው የጎሳ የሚመስል ግጭት ነው። አሁን የተገዳደሉት ወይም የገደሉና ያስገደሉት ሰዎች የሚባሉት መንግስት እንዳለው የጎሳ የሚመስለውን ግጭት ለማስቆም የሚወረወረውን ኃይል የሚያዙ ናቸው። ጠቅላይ ኤታማጆር ሹም ናቸው፣ አዲስ አበባ ውስጥ የተገደሉት አማራ ክልል እንደተባለው መፈንቅለ መንግስት ሞከሮ የተባሉት የክልሉ የጸጥታ አዛዥ ናቸው፣ ኃላፊ ናቸው፣ ጀነራል ናቸው። ከመንግስት እንደሰማ ነው። ይሄ ምንድን ነው መልእክቱ? ትልቅ አደጋ አይሆንም ወይ? አዎ፣ ይሄ በጣም አን ክሪቲካል ኮስ ይመስለኛል። በአንድ በኩል ምናልባት መረሳት የሄድበት ነገር በተለይ ይሄ አሁን የተካሄደ የተባለውን የመፈንቅለ ክፍለ መንግስት እንበለው ይመሩ የነበሩት ጀነራል አሳምነው ጽጌ እንግዲህ በአማራ ዴሞክራሲያዊ ፓርቲ ውስጥ የማዕከላዊ ኮሚቴ ውስጥ የነበሩ ሰው ናቸው። አንድ የማስታውሰው ከኦሮሚያ ሚዲያ ኔትወርክ ጋር አድርገውት በነበረው ንግግር ላይ አሳምነው ጽጌ ማለት ነው አንድ ነገር ሁልጊዜ ይናገሩ ነበር፣ ደጋግመው ማለት ነው። ይህም ምንድን ነው፣ አማራ ክልል ላይ ያለው የፖለቲካል ካድሬው ፖለቲካል ኤሊቱ ግሩፕ የአማራን ህብረተሰብ ፍላጎት ችግሮችና ፕሮብሌሞችን አድሬስ እያደረገ እንዳልሆነ የሰማቸው እንደነበረ ጠቅሰዋል። ሁለት ሶስት ጊዜ ማለት ነው። ሌሎች ደግሞ አይ ከአብን ጋር ተያይዞ የአማራ ብሔርተኝነትን በዋናነት እያቀነቀነ ከሚገኘው ግሩፕ ጋር አያይዞ የሚያነሷቸውም ሰዎች አሉ፣ እሳቸውን ማለት ነው እና ምናልባት እኔ ይሄ ለእኔ እንደ ሲግናል የሚሰጠኝ ነገር ምንድን ነው እዛ አካባቢ ያለው አስተዳደር በነ ዶክተር አምባቸው በነ ደመቀና በደጉ ስር እየሄደ ያለው የለውጥ ሂደት ምናልባት እንደታሰበ ብዙ ርቀት አለመጓዙ የፈጠረው ዲሳትስፋክሽን ሊሆን ይችላል ብዬ አስባለሁኝ። አንድ ሁለት ሦስት ያነጋግሬያቸው ነበረ ጀኔራል አሳምነው ጽጌን። ሌሎች ባልደረቦቻችንም አነጋግረዋቸው ነው ያነጋግሯቸዋል፣ በየጊዜው ለሚዲያ ቅርብ ናቸው እና የአማራ አካባቢን ግጭት የሚያባብሱ ወገኖች ወይም ግጭቱ እንዲፈጠር የሚያደርጉ ወገኖች እነማን እንደሆኑ እናውቃቸዋለን። ገበሬዎች ሊገዙትና ሊታጠቁት የማይችሉትን ጦር መሳሪያ እያመጡ የሚሰጧቸው እነማን እንደሆኑ እናውቃለን። ተይዘው ያመኑም ሰዎች አሉ የየትኛው ወገን እንደሆኑ። ነገር ግን የፖለቲካ ባለስልጣናት ውሳኔ አይሰጡም። በዚህ ምክንያት ነው ፀጥታው ሙሉ በሙሉ ማስከበር ያልቻል ነው ብለው አምርረው እንደተናገሩ አስታውሳለሁ። እና ምናልባት እርስዎ እንዳሉት በለውጡ ሂደት አልረኩም በፖለቲከኞቹ፣ በተለይ ዛ አማራ አካባቢ እስከከሳቸው በሰማሁት መሰረት ባሉት መሪዎች እርምጃ የረኮ አይመስሉም ነበር። ምናልባት እንደ ወታደር ስለሚያስቡም ሊሆን ይችላል። የፖለቲካና የዲፕሎማሲውን ጣጣ ብዙ ላይጨነቁበት ይችላሉ። ይሄ መፈንቅለ መንግስት መሆኑን አሁን በእርግጠኝነት መንግስት ስላለ መፈንቅለ መንግስት እንላለን። ነገር ግን በእርግጠኝነት መናገር በጣም አስቸጋሪ ነው። ምክንያቱም በለውጡ ተጠቃሚ እንጂ ተጎጂ አይደሉም። ከእስር ቤት ተፈተው ማረጋቸው ተመልሶ እንደገና ደግሞ ስልጣን ተመልሰው ይዘው ህዝቡን አገለግላለሁ እያሉ ናቸው። ስለዚህ የለውጡ ሂደት ምናልባት ፖለቲከኞቹ እሳቸው በሚፈልጉበት ፍጥነት አላስኬዱትም የሚል ቅሬታም ሊኖራቸው ይችላል ግን ምን ሊያደረጉ ነበር? ባለስልጣናቱን እዛ አስረውም ይሁን አስገድለው፣ ከዛ ቀጥሎ ምን ሊያደረጉ ነበር? ስልጣን ሊይዙ ነው? የክልል ፕሬዚደንት ሊሆኑ ነው? ምንድ? ይሄ ግራጋቢ አይደለም ወይ? ሁላችንም አይ ቲንክ ፐዝል እያደረገ ያለ ኳስችን ነው። ምናልባት ማሰብ የጀመርነው አሁን ነው። ይሄ በተለይ አማራ ክልል ውስጥ ያለው የኤትኖ ናሽናሊስት ብሔር ተኮር የሆነው እንቅስቃሴ መጀመሪያ አካባቢ እንትን ነበረ። አብይን ልክ እንደ ነብይ አድርጎ የመሳል ነገር፣ ሙሉ ለሙሉ የመቀበል ነገር። ቃላቶቹ በጣም ፓወርፉል፣ ትንቢታዊ የሚመስሉ ነገሮች ይናገር ነበር። አደንዛዥ ሂፕኖቲክ የሆነ ኤክስፕሬሽኖች ነበሩት። ያ ስሜት ግን በጊዜ ሄደት እንትን እያለ መጥቷል። ግን የመሸርሸር በአንድ በኩል እርግጥ ነው ቀደም ሲል በከፊል ለማስቀመጥ እንደሞከርኩት በአብይ በኩል የመጡ ትራንስፎርማቲቭ ነገሮች የሉም። የትኩረት አቅጣጫውን በስፋት ያደርግ የነበረው ሪጂናል ፖለቲክስ ላይ ነበር። ኢጋድ ሜምበሮች ጋር ኦልሞስት ስምንት ዘጠኝ ጊዜ ተመላልሷል። እርግጠኛ ነኝ ስልጣን በያዘ ሁለት ሶስት ወር ውስጥ ወደ ሶማሊያ፣ ዩጋንዳ፣ ኬንያ እንደውም በሚገርም ሁኔታ አስታውስ አለሁኝ ሁለት ሺህ አስራ ስምንት ከተወሰነ ሳምንታት በኋላ የኢትዮጵያ ወታደራዊ እንትኖች ታዘው ሶማሊያ ገብተው አልሸባብን እንዲመቱ ሁሉ ትእዛዝ ተሰጥቷቸው ነበር። በወቅቱ ምንም አሁንም ድረስ ነገሩ ለእኔ ትርጉም የለውም። ሀገር ውስጥ ያሉትን የሴኪሪቲ አጀንዳ ለውጡን ስር መሰረት መሬት እንዲረግጥ ማድረግ ሲገባ፣ አብይ ምንም ያህል ብንወደው ብንደግፈው፣ እታች መሬት ስር እንዲሰድ ማድረጉ ላይ ከፍተኛ ስራ አልተሰራም። እንግዲህ የኢትዮጵያ ሶስት ሺህ ዓመት የፖለቲካል ሂስትሪውን ካየነው ከዛ ፍጹም የተለየ ነው። አብይን ኤክስፔክት እያደረግንበት ያለ የሶስት ሺህ ዓመታት የአፄዎቹ ስርዓት፣ የቲፒኤልኤፍ በዝባዥ የሆነው ስርዓት፣ የመንግስቱ ኃይለማርያም ደም አቃቢ የነበረን ስርዓት ያን ሁሉ በአንድ አመት አይደለም በአምስት አመት ለውጦ ለመጨረስ በጣም ከባድ ነው። አንዳንድ የኛም ኤክስፔክቴሽናችን ከንትን በላይ ይሆናል። እና አብይ ያን ሁሉ ታግሎ አብይን ስል እዚህ ጋር መሰመር አለበት ከሱ ጋር አብረውት ሆነው እንግዲህ መካከለኛው እና ታች ላይ ያሉ ግሩፖች የእሱን አስፓይሬሽን ተከትለው ሰርተው ብለን ከአስም ካደረግን ነው። አንፎርችኔትሊ ግን በዛ ልክ በእሱ አቅምና ኢንቴንሽን ፍላጎት ደረጃ አብረውት መጓዝ የሚችል የፖለቲካል ካድሮ ፖለቲካል ኤሊት አሉት ማለት ግን አንችልም። እንግዲህ አንዱ ያየነውም ክፍተት እሱ ነው። ስለዚህ የቻለውን ያህል ጥረት ቢያደርግም ፌል አድርጓል። እንግዲህ ወደምን ጠላንም በተጨባጭ እያየናቸው ያሉ ችግሮችን ፌስ ማድረግ ስላለብን ወይም አናላይዝ ማድረግ ስላለብን እነሱን መሰረት አድርገን ነው አብይን የምንገመገበው። አሁን ስልጣን ላይ ከወጣበት ጊዜ አንስቶ እና እነዚህ መሬት ላይ ያሉ በተለያየ ደረጃ የተከሰቱ ያሉ ችግሮችን ትኩረት ሰጥቶ እዛ ላይ መስራት ሲገባው ሌሎች ሪጂናል የሆኑ ነገሮች ላይ ኢንጌጅድ መሆኑ ሎካሊ ያለው ፖለቲካል አክተሮች የነበራቸውን ኤክስፔክቴሽን አቦርትድ እንዲሆን አድርጎታል ብዬ አስባለሁ እና የነ አሳምነው ጽጌም ኢንትረስት ምናልባትም በተመሳሳይ ሁኔታ የኦሮሞ ሊብሬሽን ፍሮንት ፕሮባብሊ ከዶክተር አብይ አህመድ ጋር አንዳንድ ነገሮች ተስማምተው አሁን ውስጥ ለውስጥ እያካሄዱ ያሏቸው አንዳንድ ነገሮች አናውቅም እንጂ እነሱም ተመሳሳይ ነገር አለመፈጸማቸውም እርግጠኝነት መናገር አይቻልም። ተመሳሳይ ከንሰል ሊያነሱ ችል ይሆናል። እዛም አካባቢ ይብዛም ይነስም የኦሮሞ ብሔርተኝነት አለ የሚካድ አይደለም። ነገር ግን እዛ ወደ አማራ አካባቢ ስንመጣ ጉዳዩ ከማዕከላዊ መንግስት ጋር ተያይዞ እነሱ ክልል ውስጥ ያለው የለውጥ ሂደት አለመፋጠን፣ አንድ እሱ ችግር አለ። ሁለተኛ ደግሞ ቀደም ሲል አንተም በከፊል ያነሳኸው የቅማንት የራያ የፍሮንት ላይን ያሉ ሶሳይቲዎች የመሬት ይገባኛል ጉዳዮች አለመፈታት እና ያሉት ፍሪክሽኖች ግሪቪን ሲሆን በጣም እንዲቀጣጠል አድርጎታል። እንግዲህ በዚህ ላይ መረሳት የሌለበትም ብሔር ተኮር የሆኑ አክቲቪስቶች ፖለቲካል ድርጅቶች እዛ አካባቢ የነዚህ ፎርሶች እንግዲህ የተለያየ ችግሮች ድምር ውጤት ነው ይህን የወለደው ብለን ልንወስደው እንችላለን። ግን ኤክሰፕሽናል አይደለም። ቅድም ለማንሳት እንደሞከርኩት ሌላም አካባቢ በተለይ ኦሮሚያ አካባቢ ላይ ያሉት ምናልባትም የነ አሳምነው ጽጌ ይሄን ሰፊ ጥልቀት ያለው የሚያስችል አቅምና ብቃት ኖሯቸው አካሄዷል ብለን የምንወስዱ አይነት ነገር አይደለም። በተለይ ኦቪ ኦሮሚያ አካባቢ የኦኤልኤፍ ተመሳሳይ ነገር ቢያደርጉ ኖሮ ትርጉም ይኖረው ነበር። ምክንያቱም ኤክስፒሪየንስ አለው ምናልባት አፍሪካ ውስጥ ለብዙ ዘመናት ኢንሰርጀንሲ ሲያካሄድ የነበረ ድርጅት ነው። የኢትዮ ከአፄዎቹ ስርዓት መውደቅ ጀምሮ ትልቅ ትግል ሲያደርግ የመጣ ነው እና በዛ ልክ ልንመዝነው አንችልም። እና ይሄ ትንሽ ጊዜ የወለደው ዲሳትፋክሽን ይመስለኛል። እንግዲህ መፈንቅለ መንግስት ይሁን አይሁን፣ ግን የሀገሪቱን ጸጥታ ሊያስከብሩና ሊያዙ የሚችሉ ትላልቅ ባለስልጣናት በአንድ ወይ በሌላ ወገን ተገለዋል። ለውጡንም ሊያራምዱ የሚችሉ የክልል ርዕሰ መስተዳድርን ጨምሮ እንደዚሁ ተገለዋል። ከእንግዲህ በአጭር ጊዜ ውስጥ ምን መደረግ አለበት? በረጅም ጊዜ ውስጥ ምንድን ነው መደረግ አለበት? ማን ነው ማድረግ ያለበት? የግድ መንግስት ብቻ ነው ወይስ? ይሄ በጣም ወሳኝ ጥያቄ ነው። ምናልባትም ጊዜ የሚፈልግ ይመስለኛል። ግን እኔ እስከ ቅርብ ጊዜ ሳስበው የነበረው አንድ ይመስል አቅጣጫ አለ። ይህም ምንድን ነው? በተለይ ኢትዮጵያ ውስጥ ብሔራዊ አንድነት፣ ብሔራዊ ስሜትን ሊገዛ የሚችል ፕሮጀክቶች መንግስት አስቦበት ፕላን ተደርጎ ሰው ተደራጅቶበት በጀት ተበድቦለት በአጭር ጊዜ ሊሰራ የሚችል ፕሮጀክት ብዬ የማስበው ኢትዮጵያ ውስጥ እንትን ለምን አጭር ጊዜ የሚቆይ በተለይ ወጣቱን አስመልክቶ ኢትዮጵያ ውስጥ ለምንድን ነው የሶስት ወር የስድስት ወር ብሔራዊ አገልግሎት በሚል ስም ስልጠናዎች እንዲሰጡ የሚደረግበት ኦኬ። ወጣቶች ለተወሰነ ወራት ሊሆን ይችላል። ወጣቶች ዘር ብሔር ምናምን ሳ ላይ የሚመለከታቸው የሚኒስቴር መስሪያ ቤቶች አንድ ላይ ሆኖ ተነጋግረውበት የሆነ ካሪኩለም ተቀርጾ አጭር ጊዜ ውስጥ የሚያበቃ አይነት በየወቅቱ ሳይክል ኖሮት ወጣቶችን በዛ ማግኘት የሚቻልበት እድል ይፈጠር። ምክንያቱም ወጣቱ ወሳኝ ነው። ምክንያቱም ተገቢ ላልሆኑ ወይም ህጋዊ ፈቃድ ለሌላቸው አንዳንድ ሰላማዊ ሰልፎች ገብተው የእሳት ራት የሚሆኑት ወጣቶች ስለሆኑ ወጣቶች ላይ በተለይ መንግስት ፕላን እቅድ አውጥቶ መስራት አለበት ብዬ አስባለሁ። አንዱ አንድ ሺ። ሁለተኛው ደሞ አዎ፣ እሱ ክሪቲካል ነው። ሁለተኛው ብዬ የማስበው የኢትዮጵያ ውስጥ ምሁራን አሉ። እነሱን ሰብሰብ አድርጎ ክፍት በሆነ ፕላትፎርም ውስጥ እነሱን ማወያየት፣ ከውይይቱ እንግዲህ ነጥረው የሚወጡ የችግሮችን ፕራዮታይዝ ማድረግ ለነሱ የሚገቡ ሰዎችን ማደራጀት እና ወደ መፍትሄ በፖሊስ አቅጣጫ የፖሊስ አቅጣጫ አድርጎት ለጊዜው ይሄ በተለይ ምርጫ እስከሚካሄድ ጊዜ ድረስ እለታዊ የሆኑ ችግሮችን አድረስ ለምሳሌ፣ ብዙ የሚያሳስቡን ችግሮች አሉ። እነሱም እንትን ስለሚጠይቁ ነው፣ ፕራዮራታይዝ ማድረግ ስለሚጠይቁ ነው። ብሔረሰቦች መካከል ያለው ግጭት፣ ወጣቶች ጋር አካባቢ ያለው ችግር፣ የትራንስፖርት ኢንተርኔቱ፣ ምግብ ላይ ያሉ ችግሮች፣ ኢኮኖሚ ኢንፍሌሽን ጋር ተያያዘ ያሉ ችግሮች መሰል ነገሮችን ስኮላርስ ጋር ተሰባስቦ መወያየት ቢቻል ቢቻል እና እነሱን ፕራይቬታይዝ አድርጎ ወደ እርምጃ ቢሄድ የሚለው ሁለተኛ እንትን ነው ሶስተኛ ምናምን መጨረሻ ማስቀምጠው ከዚህ በኋላ ማንም ሰው የሚሸወድ አይመስለኝም ኢፒአርዴፍ የሚባል ነገር ባለበት ጠንካራ አቋም ኖሮት ኢትዮጵያን ማስተዳደር የሚችልበት ነው ስታቸር ላይ ነው ብሎ ለማለት የማንችልበት ደረጃ ላይ ደርሷል እና እሱ ነገር ላይ የአብይ አስተዳደር ቆም ብሎ ራሱ መፈተሽ አለበት እና ደግሞ በተዋረድ አንድ የሆነ በአንድ ፖሊሲ አቅጣጫ ለአንድ ዓላማ የሚራመድ የሆነ እስቴት ካድሮ ማስራት ላይ ትኩረት ሰጥቶ መስራት አለበት ብዬ አስባለሁ። በጣም አመሰግናለሁ ዶክተር ሙከረም ሚፍታህ የምስራቅ አፍሪቃ የፖለቲካ ተተንታኝ ለሰጡኝ አስተያየት።